በዛሬዋ ሴቶች እንግዳችን እናት የጤና ባለሙያና የወጣቶችን ህይወት መታደግን የመሰሉ ሀገራዊ ኃላፊነቶችን ያጣምሩ ሴት ናቸው። ሲስተር ይርገዱ ሀብቴ ይባላሉ። በቅዱስ ጳውሎስ ሆስፒታል ከሦስት አስርት ዓመታት በላይ በነርስነት አገልግለዋል። የአራት ወንድ ልጆች እናት ሲሆኑ የመጨረሻ ልጃቸው በተለያዩ ሱሶች ተይዘው ያሳለፈው የህይወት ትግል አዲስ ህይወት የጽና አልኮል ሱሰኝነት ህክምና ማገገሚያ ማዕከልን ከሶስት ዓመታት በፊት እንዲከፍቱ መነሻው ሆኗቸዋል። ሲስተር እርገዱ ከጥቂት ዓመታት በፊት እንግዳችን ነበሩ። በአሁኑ ሰዓት ያላቸውን እንቅስቃሴ ኤደን ገረመው በስልክ መስመር አግኝታ ጠይቃቸዋለች። ስለ ተቋማቸው አመሰራረት ቀድሞ ይነግሩናል። እንግዲህ እሱስ ማለት እንደዚህ ቀላል ነገር አይደለም። ያው ስንናገረው ሲያልፍ ቀላል ይመስላል። እዚህ ብዙዎች የሚጎዱበት ነው። እኔም በጥሩ ስነ ምግባር አሳድግ ያለው ብዬ ኮንፊደንስ ያለኝ ሰው ነበርኩ። በቃ ልጆች እንጨዋ አድርጌ እንዳሳደገ ሰው ራሴ የምቆጥር ነበርኩ ግን መጨረሻው ልጅ ግን ኤሌመንተሪ ላይ ነው ገና ሰባተኛ ሆኖ ስምንተኛ ነጫት ጊዜ ሲጋራ ጊዜ እንጂ ጥቀያሉ የበላዮቹ ሲልኩት እዛ ገዝቶ ሲያመጣ ምን ሲል በዛው ራሱም እንደገባበት ይነግረናል። ለሆነ እኔ ሀይ ስኩል ላይ ነው እኔም አባቱ የሚያወቅ ነው። ያው ብዙዎች ልጆቻቸው እንዲነሱባል ማመን ይቸግራል። ግን ያው አያው ነበር። ትንንሽ ለውጦች ነበሩት ማንነቱ ላይ ቲኔጅ የምትዩ ስምንት እድሜ ላይ ነበረ። ለውጦችን የመውሰር ባረገዋለሁ እለት እለት ስናገረው ቶሎ ስለሚቆጣም መልሽ ማልጫ ነው። ግን ዘርቤሽኑ ስጋቱ ነበረኝ። ከዛ በኋላ እንግዲህ ወላድ ገምታኝ ነው። ልጅ ሲጠፋብሽ፣ ልጅ ሱስ ሲገባ እሱ ብቻ አይደል የሚጎዳው፣ ቤተሰቡ በሙሉ ነው። እኔ ደግሞ የጤናም ችግር አለኝ። ቀላል አልነበረም። አምስቱን አመት አላቅም። አምስቱን አመት ግን በቃ እንደው አለመኖሬን እስክመኝ ድረስ ፈጣሪ የሚሉ አማርም ነበር። ጨረሻ ላይ ግን ያው በራሱ ፈቃደኝነት ከሱስ መውጣት ፈልጋለሁ፣ እናቴን በድያለሁ ብሎ ፈቃደኝነቱን ሲሰጠን ነው ከሱ ይወጣልኝ እና እኔንም ወደዚህ ስራ ያስገባል። ያው እንግዲህ ልጆት በራሱ ጊዜ ቁርጠኝነት ሲያሳይ መለወጥ እንደቻለ ነግረውኛል። ግን ብዙ ሰዎች ደግሞ ቁርጠኝነቱን ቢኖር ከሱስ መውጣት ያቅታችኋልና ጉዟችሁ ምን ይመስል ነበረ? የሚያጠፋውን ጥፋት አለ እደብቃለሁ፣ አንዳንዱ ነገር ያ ደግሞ ለልጆች በጣም መጥፎ ነው። ክፍተት ይሰጣል። ምልሽ አባቱ እንዳይሰማ እደብቀው ነገር ያ ነገር ሲጠፋብኝ የምሰማቸውን ነገሮች እደብቃለሁ። እ አሁን ወላጆች እመክራለሁ አትደባበቁ እያልኩ። በመጨረሻ ግን ከቅመሽ በላይ ሲሆን ሁለታችንም ስናቅ ያው ትግል ነው፣ ምንም ማድረግ አይቻልም። አብረን ወደ ጥሩ የሚመጣበትን መንገድ መታገስ፣ በፍቅር መያዝ፣ መምከር ነው እንጂ ሀይለኛ ልጆች አትበልሽ ያለ ሱስ በቃ መዝናናት እንደማይችሉ መውጣት እንደማይችሉ፣ ውስጣቸውን የራሳቸው አለም አላቸው፣ ራሳቸውን ያሳምናሉ። ሱሰኛ ስንል አንድ ሰው የሚቅም ከሆነ ሳይቅም መዋል አለመቻል ሳይጠጣ መዋል አለመቻል ወይ ሳያጭስ አለመቻል ነው። እነኝ ናቸው አዲክሽን ተብሎ ያው ሱሰኛ የምንለው። ኢንተርኔቱ ስም ያለው እዛው ላይ ሆኖ በቃ ከሱ ወግድ መላቀቅ አለመቻል ነው ሱሰኝነት እና ብዙዎቹ ያቅታቸዋል እንዳልሽው፣ ምንድን ነው ዝም ብለው በራሳቸው ማቆም አይችሉም። ሱስ ያው መንፈሳዊ ድጋፍ ያስፈልገዋል። የስነ ልቦና ባለሙያዎች በምክር አገልግሎት ብዙ የሚስየማ ያመጣባቸውን ጥቅምና ጉዳት አያውቁትም። ስንት ሲገቡ ለመደሰት እንጆ እናረጋለን እንዲንላለን ብለው ነው የሚገቡት ወይም እናነባለን ወይም ያነቃቃናል። በተለይ የነገር ይጀምሩና በኋላ ያለውን በርሰው ብዙ ችግር አያውቁትም። ሲደርስባቸው ነው በጤናቸው ላይ ከባድ ችግር አለው። ብንዘረዝረው በፋይናንሱ ላይ ከባድ ችግር አለው

በባነን ይጀምራሉ። የደረሰባቸውን ነገር ሁሉ ያለቅሳ ጊዜዎቹ ሲነግሩ ያሳለፉትን ነገር። እሺ አዲስ ህይወት ከተመሰረተ ስንት ጊዜ ሆነው? አሁን ያለበት ተቋሙ ሁኔታ ምን ይመስላል? አሁን ሶስት አመት ከዘጠኝ ወሩ ነው ሻርፕ ስራ ከጀመረ። በሁለት አልጋ አለው። በተመላላሽ ብዙ ሰው ካውንስል እናደርጋለን። ሁለት ወር ቆይታ ያደርጋሉ። እኛ ጋር ሲገቡ ያው ቦታው ደስ ይላል፣ ጠባብ ነች እንጂ እንደ አቅሚቴ የተጀመረ ስናት ይህን ነው የሚያንቀሳቅሰው። ፓርትነሬ ቅዱስ ጳውሎስ ሆስፒታል ነው ትልቅ እገዛ እያደረገልን እየተንቀሳቀስን ያለ ነው። አሁን ገና አንዳንድ ሰዎች እያወቁም መጥተው ያሆናል ጥሩ ነው ይላሉ፣ ያበረታቱናል። ፋይናንሱ ችግር አለ፣ የቦታ ጥበት አለ። በዝች አቅም እየተንቀሳቀስ ምን ያለ ነው። ኢትዮጵያ ውስጥ ምን አይነት ሱሶች ናቸው ያሉት? ያው እኔ ከኔ ልጅ ተነስቼ ያለው የሱ አይነት በእኛ ሀገር በየመንገዱ ብዙ ጫት መቃም፣ ሲጋራ ማጨስ፣ መጠጣት እነዚህ ናቸው። አሁን በጣም ወጣቱን እየጎዱት ያሉት ከስ ያሉት ደግሞ ትልልቁንም ከናቤቱ ሄሮይንም የሚያመጡ ከእናንተ ሀገር ወደዚህ ሪፖርት የሚደረጉ ልጆች አሉ። ስቲል አሁን እንኳን አለኛ ሀገር ውስጥ እንደሱ አይነት ነገር ያላቸው ዚ ብዙ ከተለያየ ሀገር ይመጣሉ። እና እኛ ሀገር ግን ጎልቶ የሚታየው ያው ጫቱ፣ ሲጋራው፣ መጠጥ። ለዚህ ለወጣት ሱሰኞች ቁጥሩ ለመጨመሩ ምክንያት የሚሆነው ነገሮች ምንድን ናቸው? እንግዲህ ብዙ ነው ምልሽ እንደው መቶ ልጆች ካውንስል ብታረጊና ወይም የመነሻ ምክንያቱን ስትጠይቂ መቶዎቹ መቶ አይነት ይነግሩሻል። በሀገራችን ላይ ያው ስራ ማጣት ይሉሻል፣ የበታችነት ስሜት ይሉሻል። ገንዘብ እንደ ልብ ማግኘትም አንዳንድ ጊዜ ሱስ። ድህነት ነው የሚያመጣው የሚሉ ሰዎች አሉ። አይደለም እኔ ልጅ ድሃ ልጅ ነው ማወር፣ ጓደኞቹ ነበሩ ብዙ ሲብሪ የያዙ እየመጡ የሚያዝናኗቸው ወይ ሲያጫውቷቸው፣ ጨዋታቸውን ይፈልጋሉ ወይ እውቀታቸውን ይፈልጋሉ። ጥሩ ፖቴንሻል ነበር። ኔ ልጅ አንደኛ አንደኛ ነበር የሚወጣ። በአንድ ነገር ካጠመዷቸው በኋላ ጓደኛ ካረባቸው፣ እነሱ ገንዘብ አያጡም። ቻግስቲቱ አለ የሚሸጣሉ ሰርቀን ቤተሰብ ይሰጣል። የባልና ሚስት መለያየት፣ የባልና ሚስት ጭቅጭቅ፣ የእንጀራ እናት፣ የእንጀራ አባት፣ የትምህርት መክበድ፣ ብዙ ነገር ይነግሩሻል። የመነሻ ምክንያታቸው ይሄ ነው ብለሽ ብቻል ታስቀመጫዋል። በቃ ዘርፈ ብዙ ግን ምንድን ነው። አሁን እኔ የማስበው እስካሁን ካሁን ስልክ አረጉትና ፌስ ካረጉት ችግር ህብረተሰቡ ላይ ግንዛቤ መፍጠር ሱስ ውስጥ የገቡት ማስወጣት እጅግ በጣም ከባድ ነው። አሁን እንዳልኩሽ በዚህ እድሜ የጤና ችግር አለኝ። ስኳር መምተኛ ነኝ፣ ካንሰር መምተኛ ነኝ። እድሜ ሄደዋል። ኮቪድ ገና ኢትዮጵያ ውስጥ ሲገባ ተይዤ ነበር፣ ግን አልሞትኩም። የሚገርምሻል፣ ተስፋ አልቆርጥም። በቃ መስራት አለብኝ እኔ በሽታዬ ቁጭ ብዬ ላስብ ማሰብ አልፈልግም። አንድም ቀንሰር እጅ ስጠራ መሄድ ነው። እንደሱ ነው ማስበው እንጂ ስለ በሽታ ቁጭ ብዬ አላዳምጥም። ብዙ ሰዎች ከጤ በኋላ ሞተዋል። እኔ ግን እሱን አላስብም። በቃ ሞት እንደማይቀር አውቃለሁ እንደው ምንድን ነው አንድ ነገር ሰርች የምመጣው የሚለውን ነው። እና ህብረተሰቡ ላይ ግንዛቤ መፈጠር አለበት። ባለድርሻ አካላቶች በዚህ ላይ ትልቅ ትኩረት ሰጥቶት፣ ትውልዱ ከሱስ ካላጋች ማነው ሀገር ተረካቢው? ማነው ሃይማኖት ተረካቢው? ስለዚህ እንዴት ነው ተባብረንን መጀመሪያ ፕሪቬንሽን ላይ መከላከሉን እኔ ሳሳድግ አሁን አትምኩ አትንኩ መልግና ነው ይሄ ግብይነት ነው ነው የምንለው ግን ቢጠጣ ምንድን ነው የሚመጣው ሲጨስ ምንድን ነው ሲወሰድ ምንድን ነው የሚለውን ቲኔጀር ውስጥ ሳይገቡ በደንብ ማስረዳት አለ። ቤተሰብም ጥሩ ግንኙነት ሊኖረው ይገባል። ልጆቹ ፈርተው ትናያሉ። ጊዜ ለልጆቻችን መስጠት በሶሻል ላይፍ በስራው በተለያየ ነገር እንጥመድና ለልጆቻችን ታይም እንሰጡ ማታ እና ጠዋት ነው የምናገኛቸው ልጆቻችንን። እንደው በዚህ ዓለም ላይ ከኖር ነው ላመጣናቸው ልጆች ጊዜ መስጠት አለብን። ማውራት አለብን። በደንብ እንዲቀርቡን ሀሳባቸውን እንዲገልጹልን ማድረግ አለብን። በአዲስ ህይወት ማዕከል ውስጥ ሁለቱን ወር ሲቀመጡ ምን አይነት አገልግሎት ያገኛሉ ወጣቶቹ? እንግዲህ ሁለት ወር ዝም ብለን አይደለም የምናስቀመጣቸው። እሱ ልክ ሲያቆሙ በጣም ነው የሚቅበጠበጡት። ይመጫነጫሉ እንውጣ፣ እን ሄድ ይላሉ። ይህንን ሐኪሞች በሳምንት ሁለት ቀን ፎሎ ያደረጓቸዋል። ሳይካትሪ ባለሙያዎች፣ ሳይኮሎጂስት በሳምንት አንድ ቀን ያያቸዋል። እኔ ሳይካትሪ ባለሙያ ነ ከዛ በኋላ እያንዳንዷ ፕሮግራም አለቻቸው። ጠዋት ተነስተው ከቁርስ በ መኝታዎቻቸው በአንዱ ሽናል ክላብ ከኝለዋለ ስራ ሕክምና ግቢ ውስጥ አትክልት ይቆጠቁታል። የተለያየ ነገር ይሰራሉ፣ ያጸዳሉ። ቤቶቻቸው ራሳቸው ናቸው። ፕሌ ቴራፒ ይባላል። ኳስ ይጫወታሉ። ዳማ፣ ቼዝ፣ ካርታ፣ ንባብ ሰአት አላቸው። የባህሪ ለውጥ ማምጣት አለባቸው። ምንም አይነት እንደዚህ በከንቱ የሚያልፍ ሰአት የለም። ከወጡ በኋላ የሚቀላቀሉት ከምን አይነት ማህበረሰብ ነው? በሱስ ጉዳይ ላይ ምን አይነት ምክር ነው የሚሰጣቸው? ከባድ ነው እሱ ነሆን አንዱ ትልቁ ችግራችን ምን መሰለሽ? እነሱ ናቸው እንዲቀዝ ተቀይረው አቋርጠው የሚወጡት ውጭ አይለወጥም። ያው በሂደት ትንንሽ ለቆጫ ያለች አሁን በኛም ሀገር ለምሳሌ የአልኮል መጠጥ ፊት ለፊት ማስታወቂያው ቀርቷል። በየታክሲ ውስጥ ድሮ ቢያጨስ መብቴ ነው ነው የሚልሽ በየምግብ ቤቱ ምንም ስርዓት አልነበረም። አሁን ግን አይጨሱም። እነዚህ እነዚህ ነገሮች ይቀንሱ እንጂ እንዳሉ ናቸው። እና ሲወጡ ውጭ እንደዛው ስለሚጠብቃቸው ትልቁ ችግራችን። አሁን ባለድርሻ አካላት መንግስት አብሮን መስራት አለበት። ስራ የሌላቸው አሉ። ደጋፊ ቤተሰብ የሌላቸው አሉ። እነዚህ እነዚህን ሰፊ አድርገን ብንሰራ ጅምር ማቅና አቅም የለንም። ገንዘብ የለንም። አንድ ድሀ እናት ነኝ ለእኛ ድጋፍ ተብሎ በደንብ መልክ የሚሰጠን ሰው የለም። በራሳችን እነዚህን በስፋት ብንሰራቸው ስራ የሌላቸው እዛው ስራ እንዲሰሩ ከብት ብናረባ፣ ዶሮ ብናረባ እንቁላል ከዛው ለቁርታቸው እንዲህ እንዲህ እቅዱ አለኝ። እንግዲህ እኔን ባልፍ እንኳን ነው የሚቀጥል። ሰፊ ቦታ ተሰጡን፣ በደንብ መሰራት አለበት እና ሲወጡ የጠፍተህ ነው ብለው የገዛ ጓደኛቸውን ይመጡና ይነግሩናል። ብዙ ፈተና አለባቸው። ህዘኝነት በአንድ የሚቆም አይደለም። ያ ለውጥ መምጣት አለበት። ያስራለ እሱን ነው ፕሮሞት እንዲደረግልኝ እንፈልገው። ሲስተር ይርገዱ በጣም ጥሩ ቆይታን ያደረግ ነው። በጣም አመሰግናለሁ።